የማህበራዊ መገናኛ ዘዴዎች ቅኝት። ሳምንቱ እንደ ባለፈው ሳምንት አስደማሚ ነገሮች በፍጥነት የተከሰቱበት ባይሆንም ለማህበራዊ መገናኛ ዘዴ ተጠቃሚዎች እንደተለመደው የመነጋገሪያ ርዕስ አልጠፋም። የአስቸኳይ ጊዜ አዋጁ ተገቢ አይደለም በሚል የተለያዩ ሀገራት ተቃውሞና ምክር መሰንዘራቸውም ያነጋገረ ጉዳይ ነው። የአገሪቱ ጠቅላይ ሚኒስትር ማን ይሆናል የሚለውም በርካቶችን አወያይቷል። በሰሜን ኢትዮጵያ ከተሞች በባህር ዳር፣ በጎንደርና ወልዲያን በመሳሰሉ ቦታዎች ለሶስት ቀናት የተጠራው የስራ ማቆም አድማና የእስረኞች መለቀቅም ሌላኛው ርዕስ ነበር። ሌሎች ተጨማሪ ርዕሰ ጉዳዮችንም አካተናል። አብራችሁን ቆዩ። ከሳምንቱ በማህበራዊ መገናኛ አውታሮች ዋነኛ መነጋገሪያ አጀንዳ መካከል ቀደም ሲል እንደተገለጠው በኢትዮጵያ የተጣለው የአስቸኳይ ጊዜ አዋጅና የምዕራባውያኑ ተቃውሞ መጠናከር ይገኝበታል። ለስድስት ወራት እንደሚቆይ የተነገረለት የአስቸኳይ ጊዜ አዋጅ የሰብአዊ መብቶችን ይገድባል ሲሉ ነው ምዕራባውያን አገራት የተቃወሙት። የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አዲስ አበባ ለሚገኙ ዲፕሎማቶች አንድ የማረጋግጥላችሁ ነገር ቢኖር አሁን ሀገሪቱ በሁሉም አቅጣጫ በተሻለ ሰላም ላይ ናት ብሏል። ይህን የውጭ ጉዳይ ሚኒስትሩ ንግግርን የተሳለቀበት እሸቱ ሆማቄን ነው ፌስቡክ ላይ እንዲህ ሲል ጽፏል። ዶክተር ወርቅነህ ገበየሁ በሀገሪቱ የተፈጠረውን የሰላም መደፍረስና የጸጥታ ችግር ለመቆጣጠር ስለታወጀው የአስቸኳይ ጊዜ አዋጅ ለዲፕሎማቶች ማብራሪያ ለመስጠት በተጠራ ስብሰባ ላይ ምን ቢሉ ጥሩ ነው? በአገሪቱ ምንም አይነት የሰላም መደፍረስም ሆነ የጸጥታ ችግር እንደሌለ ላረጋግጥላችሁ እወዳለሁ። እሸቱ ከጽሁፉ ጋር የሳቅ ምልክት አያይዟል። ሰላሳ አንድ አንቀጾች እንዳሉት የተገለጸው የአስቸኳይ ጊዜ አዋጅ አፈጻጸም መመሪያ ዝርዝር በርካታ የሰብአዊ መብቶችን ይገድባል በሚል እየተተቸ ነው። የጀርመን የብሪታንያና የኖርዌይ ውጭ ጉዳይ መስሪያ ቤቶችን ጨምሮ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ትችትና ተቃውሟቸውን ሰንዝሯል። አሜሪካና የምዕራብ መንግስታት አስቸኳይ ጊዜ አዋጁን መቃወማቸውን በተመለከተ ጋሻው ገብሬ ፌስቡክ ላይ ቀጣዩን ጽፏል። አዋጁን የተቃወሙት ሽብርተኝነትን አብሬ ሀገራችሁ እዋጋለሁ እያለ ህወት ሲዋሻቸው መኖሩን ዛሬ ሊረዱ በመቻላቸው ነው ሲል ይነበባል። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በድረገጹ ባወጣው መግለጫ የኢትዮጵያ መንግስት የመሰብሰብና ሀሳብን መግለጽን ጨምሮ መሰረታዊ መብቶች የሚገድብ የአስቸኳይ ጊዜ አዋጅ ለመደንገግ የደረሰበትን ውሳኔ በብርቱ አንስማማበትም ብሏል። የአሜሪካ ኤምባሲ የአስቸኳይ ጊዜ አዋጁን በጽኑ የተቃወመበት መግለጫን በተመለከተ ማብራሪያ እንዲሰጠው የኢትዮጵያ ውጭ ጉዳይ መስሪያ ቤት መጠየቁን የሚገልጽ ጽሁፍም በማህበራዊ መገናኛ አውታሮች ተንሸራሽሯል። ከዩናይትድ ስቴትስ ኤምባሲ በተጨማሪ የምክር ቤት አባሉ ዳና ሮራ ባቻርም አጭር ግን ደግሞ ጠንካራ መልእክት በትዊተር ገጻቸው ላይ አስነብቧል። አሜሪካዊው የምክር ቤት አባል ህዝባዊ ወያኔ ሀርነት ትግራይን በእንግሊዝኛ ምጻሩ ጠቅሰው ህወሀት ጨዋታው አክትሟል ሲሉ ነው በትዊተር ገጻቸው የጻፉት። ይህን አስተያየት በርካቶች ተቀባብሎታል። በአውሮፓ ምክር ቤት የፖርቹጋል እንደራስ የሆኑት ወይዘሮ አናጎሜሽ በእንግሊዝኛ የትዊተር ጽሁፋቸው ስለ ኢትዮጵያ አሜሪካውያን ሳይቀሩ ተጨንቋል ብሏል። አያይዘውም የአውሮፓ ህብረት አይኔን ግንባሬ ያድርገው ሲል ጆሮ ዳባ ልበስ ብሏል ሲሉ ኮንኗል። የትዊተር ጽሁፋቸውንም ለአውሮፓ ህብረት ኮሚሽንና ምክር ቤት በህብረቱ የውጭ ጉዳይና የጸጥታ ፖሊሲ ከፍተኛ ተወካይ ብሎም የአውሮፓ ህብረት ኮሚሽን ምክትል ፕሬዚዳንቷ ፌዴሪካ ሞገሬኒ፣ ለህብረቱ ዓለም አቀፍ ትብብርና ልማት ኮሚሽነር ኔቨር ሚሚቻ፣ ለህብረቱ የሰብአዊ መብቶች ልዩ ተወካይ ስታቭሮስ ላምብሪንዲስ፣ ለህብረቱ የውጭ ጉዳይና የጸጥታ አገልግሎት ክፍል ለአውሮፓ ህብረት የልማት ኮሚቴ ሊቀመንበሯ ሊንዳ ማካቨን እንዲሁም ለህብረቱ ሶሻሊስትና ዲሞክራቶች ቡድን ፕሬዝዳንት ፒየር አንቶኒዮ ፓንዜሪ የትዊተር አድራሻቸውን አያይዘው መልእክታቸውን አስፍሯል። የኢትዮጵያ የአስቸኳይ ጊዜ አዋጅ ድንጋጌውን በተመለከተ የአውሮፓ ህብረት መግለጫ ማውጣቱን ሉሊት መስፍን ለወይዘሮ አና ጎሜዝ በሰጠችው የትዊተር መልስ ይህን ደካማ መግለጫ አውጥተው የዕለቱን ስራቸውን አጠናቋል። ታላቅ ውድቀት የአውሮፓ ህብረት ስትል ተችታለች። ከመልእክቷ ጋር ያያያዘችው የአውሮፓ ህብረት መግለጫ የተሰጠው በአውሮፓ ህብረት የውጭ ጉዳይና የጸጥታ ፖሊሲ ቃል አቀባይዋ ካትሪን ሬ ነው። በሰሜን ኢትዮጵያ ባሉ የተለያዩ ከተሞች ለሶስት ቀናት የተጠራው ቤት የመቀመጥና የስራ ማቆም አድማ የጀምረው ባለፈው ሰኞ ነበር። በባህር ዳር በጎንደርና በወልዲያ ከተሞች መደብሮች ተዘግተው መዋላቸው፣ የመጓጓዣ አገልግሎት መቋረጣቸውን፣ ወጣቶችም መታሰራቸውን በተመለከተ በተለይ አዲስ ጋዜጣ የተባለው የትዊተር ገጽ ተከታታይ መልእክቶችን በፎቶግራፍ እያስደገፈ አቅርቧል። ፎቶግራፎቹ በከተማዎች ውስጥ የሚገኙ ሱቆች በመደዳው እንደተቆለፉ መንገዶችም ያለ ተሽከርካሪ ረጭ ብለው ጥቂት ሰዎች ብቻ ይታይባቸዋል። ይህ በእንዲህ እንዳለ ከወልቃይት ማንነት አስተባባሪዎች መካከል ኮሎኔል ደመቀ ዘውዱና ሌሎች የፖለቲካ እስረኞች ወጣት ንግስት ርጋ እንዲሁም እነብርጋዴር ጀኔራል ተፈራ ማሞና አሳምነው ጽጌም ከስር መለቀቃቸው በርካቶችን አነጋግሯል። ጀግናው ከህዝቡ ጋር ተቀላቀለ እጃሎ በለማ ሲል ለኮሎኔል ደመቀ አድናቆቱን የገለጠው አስናቀው አበበ ነው። ፌስቡክ ላይ መልካም ሰላም ሞላ ከቪዲዮ ጋር ያቀረበው ጽሑፍ ጎንደር ጀግናዋን ኮሎኔል ደመቀ ዘውዱን ስትቀበል እንወዳለን ጀግናችን በሚል ይነበባል። የቪዲዮ ምስሉ ላይ ነጭ መለስተኛ ክፍት የጭነት ተሽከርካሪን ከበው የሚጨፍሩ ሰዎች ይታያሉ። የሚኒሊክ ቢትወደድ የፌስቡክ መልእክት ደግሞ ከሁለት ፎቶግራፎች ጋር የተያያዘ ነው። በአንደኛው ፎቶግራፍ ላይ እንደ ነገሩ ከቆመች አጥር ወዲህ ኮሎኔል ደመቀ በእጃቸው አነስተኛ ነገር ይዘው ፈገግ እንዳሉ ይታያሉ። ከአጥር ወዲያ ከተሰባሰቡ ሰዎች መካከል በአዳፋ አለባበሱና በገጽታዊ ተጎሳቆለ አንገቱ ትከሻው ስር የተቀበረ ግለሰብ የኮሎኔሉን እጅ ጨብጦ ይታያል። ፈገግ ለማለት ሞክሯል። በአካባቢው ያሉት ሰዎች በፈገግታ ተውጠዋል። እነዚህ ሁለት ፎቶዎች የምር ልቤን ነክተውኛል ይላል። የምኒልክ ጽሁፍ ከወገራ ጎንደር ድረስ በእግሯ ኮሎኔልን ለመጠየቅ የተጓዘች ናትና፣ በዝቅተኛ ስራ የሚተዳደር ወንድማችን ያለውን ነገር ያለ ስስት ለኮሎኔል ደመቀ ሲያበረክት ነው የሚል ጽሁፍም ይነበባል። ኮሎኔል ደመቀ በአንድ እጃቸው ጎስቋላውን ግለሰብ ጨብጠው በሌላ እጃቸው ለፎቶግራፍ አንሺው በፈገግታ የሚያሳዩት ሳንቲም ነው። ህዝብ ሲወድህ እንዲህ ነው ሲል ይጠናቅቃል። የልብ ስዕል የሚታይበት የምኒልክ ጽሁፍ እስር ላይ የሚገኙት የዋልድባ መነኮሳትም እንዲፈቱ በማህበራዊ መገናኛ ዘዴዎች ዘመቻ እየተደረገ ነው። ሌላው የማህበራዊ መገናኛ ዘዴዎች የሰሞኑ መነጋገሪያ ርዕስ ቀጣዩ የኢትዮጵያ ጠቅላይ ሚኒስትር ተሿሚ ማን ይሆናል የሚለው ነው። በእርግጥ በጠቅላይ ሚኒስትርነት ማን ሊሾም እንደሚችል በውል ባይታወቅም የማህበራዊ መገናኛ ተጠቃሚዎች እንደየስሜታቸውና የፖለቲካ ዝንባሌያቸው ስለ ቀጣዩ ጠቅላይ ሚኒስትር ጽፏል። መቅደስ ጂ ትዊተር ላይ ባሰፈረችው አጭር መልእክት ጠቅላይ ሚኒስትርነትም በቲፎዞ ሆነ እንዴ? ይቻ ሀገር ወዴት እየሄደች ነው ለማለት ትክክለኛው ጊዜ አሁን ነው ስትል ስለ ቀጣዩ ጠቅላይ ሚኒስትር የሚሰጠው ግላዊ አስተያየት ላይ ከት ብላ መሳቋን በምስልና በጽሁፍ ገልጣለች። ማንም ይሁን ማንም ኢትዮጵያን በጥሩ ሁኔታ የሚመራ ሰው ነው የምንፈልገው የዳንኤል ተክሉ የፌስቡክ አጭር አስተያየት ነው። ማንም ይሁን ማን የህዝብ ጥያቄ ይመለስ፣ መልካም የስራ ጊዜ የኦመር አስተያየት ሲሆን፣ ቢላል ሼካ እኛ የምንፈልገው ኢትዮጵያን ወደ ዲሞክራሲ ስርዓት የሚቀይራትን ነው ብሏል። ስለ ስርዓት ሲወራ ስለ ሰው ካወራን ተሳስተናል ይላል ነጋሳ ኦዶ ዱቤ ፌስቡክ ላይ። የስርዓት ለውጥ ጥያቄ በግለሰቦች ለውጥ ሊፈታ አይችልም ያለው ነጋሳ ከህዝባዊ መንግስት ያነሰ ነገር የኢትዮጵያ ሕዝብ አይቀበልም። ማንም ወደ ስልጣን የሚመጣ ግለሰብ ወደ ዲሞክራሲ የሚደረገውን ጉዞ ለማምራት ነው መሆን ያለበት። ባለበት እየረገጥኩ አስቀጥላለሁ ቢል ሕዝቡ ያፈናጥሯል ሲል አስጠንቅቋል። በማህበራዊ መገናኛ ዘዴዎች ከተነሱ ተጨማሪ ነጥቦች መካከል የኦሮሞ ህዝቦች ዲሞክራሲያዊ ድርጅት በምህፃሩ ኦህዴድ ለቀድሞ የኢፌድሪ ፕሬዝዳንት ዶክተር ነጋሶ ጊዳዳ ያበረከተላቸው የግል ተሽከርካሪ ነው። ስጦታውን በተመለከተ ከተሰነዘሩ አስተያየቶች መካከል ጥቂቶቹን እናሰማችሁም። አስቻለው ምስጋናው ኡፍ እንዴት ደስ ይላል። ሲል ዩሱፍ አብዱላዚዝ እውነት ትዘገያለች እንጂ አትሞትም ብሏል። ፌስቡክ ላይ ግሩም ነው ኦህዴድ እናመሰግናለን። በናንዛ ኃይሉ የተሰጠ አስተያየት ነው። ዶክተር ነጋሶ ከቀድሞ ድርጅታቸው በስጦታ የተበረከተላቸው ኒሳን ተሽከርካሪ እንደሆነ ለዶቼ ቬሌ ተናግረዋል። ኦህዴድ ለዶክተር ነጋሶ ጊዳዳ ላንድ ክሩዘር መኪና አበረከተ ከሚል መልእክት ጋር ዶክተሩ ከተሰበሰቡ ሰዎች መካከል ከጥቁር ላንድ ክሩዘር መኪና ፊትና ውስጥ ሆነው የሚታዩበት ፎቶግራፍ በፌስቡክ እና በትዊተር ተዘዋውሯል። አድማጮች፣ ውጥረት በኢትዮጵያ የምዕራባውያኑ ማስጠንቀቂያ በሚል ርዕስ ያጠናቀርንላችሁ የማህበራዊ መገናኛ ዘዴዎች ቅኝት ዝግጅታችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።